የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ መጋቢት 16 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በየመንግስታቸውን የአንድ አመት ስኬት የጠቃቀሱት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ የሚሰራጩ ተገቢ ያልሆኑ ትችቶችና አፍራሽ ቅስቀሳዎችን ተችተዋል። ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደ ይሆናል እንጂ አይደረግም። ቅሬታ ያላቸው ወገኖችም እስከሚቀጥለው ምርጫ መታገስ እንጂ ሕገወጥ አካሄዶች ውስጥ መግባት እንደሌለባቸው አሳስበዋል። ወደ በኋላ ላይ ዘገባ ይኖረናል። የዚህንና የሌሎችም ዝርዝር ዘገባዎችን ይዘን እንመለሳለን። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አላስፈላጊ ጣልቃ ገብነት አልፈጸምኩም ስትል ሩሲያ ዳግመኛ አስተባበለች። ምንም እንኳን ልዩ መርማሪው ሮበርት ሙሌር ፕሬዚዳንት ትራምፕ በምርጫ ለማሸነፍ ከሞስኮ ጋር አልተመሳጠሩም ቢሉም ሩሲያ ግን በምርጫው ጣልቃ መግባቷን ባልካዱበት ሁኔታ ውስጥ። ሩሲያ ይህንን ማስተባበያ የሰጠችው የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለሮይተርስ የዜና አውታር በሰጡት ቃል አገራቸው በዩናይትድ ስቴትስም ሆነ በማንም አገር ውስጥ የውስጥ ጣልቃ ጉዳይ ያለመግባት ቋሚ መርህ ያላት መሆኗን አመልክተዋል። የዓለም አቀፍ ቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማህበር ሞዛምቢክ ውስጥ ሳይክሎን ወይም ከባድ አውሎ ንፋስ የተቀላቀለበት ማዕበል ካደረሰው ከባድ ጉዳት የተረፉትን ሁለት መቶ ሺ ሰዎችን ከህልፈት ለማዳን የሰላሳ ነጥብ አምስት ሚሊዮን ዶላር ረዴት ለማግኘት ተማጽኗል። የአሜሪካው አውሮፕላን ፋብሪካ ቦይንግ ለአሶሽየትድ መሪዎች ሊሰጥ ባቀደው ገለጻ ላይ የኢትዮጵያ አየር መንገድ እንደማይካፈል የአየር መንገዱ ቃል አቀባይ ለሮይተርስ የዜና አውታር አስታውቀዋል። ቃል አቀባዩ አቶ አስራት በጋሻው እንዳስታወቁት አየር መንገዳቸው ቦይንግ ባዘጋጀው ገለጻ ላይ ለመገኘት ለጊዜው ምንም እቅድ የለውም። ይህ የኢትዮጵያ አየር መንገድ ምላሽ የተሰማው ቦይንግ ወደ ሁለት መቶ ለሚሆኑ ፓይለቶች፣ ቴክኒሽያኖችና አሰልጣኞች ከነገ ወዲ የአረቡ ገለጻ ለማድረግ ማቀዱን ተከትሎ ነው። የዩናይትድ ስቴትሱ አውሮፕላን አምራች ቦይንግ ገለጻው የተዘጋጀው በወራት ልዩነት ሁለት ሀገሮች ላይ ተከስክሰው ከሶስት መቶ በላይ ህይወት የጠፋባቸውና በአሁኑ ወቅት በመላው ዓለም ከመብረር የታገዱት ሰባት ሰላሳ ሰባት ማክስ ኤት አውሮፕላኖቹ ወደ አገልግሎት እንዲመለሱ ለማመቻቸት እንደሆነ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋዛ ሰርጥ ላይ በደረሰው የሮኬት ጥቃት ምክንያት የዩናይትድ ስቴትስ ጉብኝታቸውን አቋርጠው ዛሬ ወደ አገራቸው ተመለሱ። ድንገተኛ ቢሆንም ግን ናታንያሁ ወደ አገራቸው ከመመለሳቸው አስቀድሞ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው መወያየታቸው ታውቋል። የእስራኤሉ ጠቅላይ ሚኒስትር ነገ ማክሰኞ ዋይት ሐውስ እራት ሊበሉ ቀጠሮ እንደነበራቸውና ለእስራኤል ድጋፍ ከሚያሰባስበው በአሜሪካ የእስራኤል ሕዝባዊ ጉዳዮች ኮሚቴ ላይ ቀርበው ንግግር ለማድረግም እቅድ እንደነበራቸው ታውቋል። የዩናይትድ ስቴትስ ጉብኝታቸውን መቋረጡን አስመልክተው በሰጡት ቃልም እስራኤል ላይ ለደረሰው የጭካኔ ጥቃት ተገቢውን እርምጃ እንደሚወስዱ ቃል ገብተዋል። ሐማስ በሚጠረጠርበት በዚህ ማዕከላዊ እስራኤል ሰሜናዊ ምስራቅ ቴልአቪቭ ውስጥ በሚገኝ መኖሪያ ቤት ላይ በደረሰው የሮኬት ጥቃት ሰባት ሰዎች መቁሰላቸው የተገለጸ ሲሆን የእስራኤል ጦር ኃይል በበኩሉ ጋዛ ሰርጥ ውስጥ በሚገኙ የሃማስ ይዞታዎች ላይ የአጸፋ እርምጃ መውሰዱም አስታውቋል። ዩክሬን ቀደም ብላ ባወጣችው ፕሮግራም መሰረት በመጪው እሁድ አዲስ ፕሬዚዳንት ለመምረጥ እየተዘጋጀች መሆኗ ተገለጸ። ሁለቱ ተፈካካሪዎች ደግሞ ከሁለት ሳምንታት በኋላ በድጋሚ ምርጫ ያደርጋሉ። የምርጫው አሸናፊ በምስራቅ በኩል በሩሲያ ከሚታገዙት ሽምቅ ተዋጊዎች ጋር ከሚካሄደው ጦርነት በተጨማሪ አገሪቱ ካለባት ሙስና እንዲሁም ደካማ ኢኮኖሚ ጋር በመጋፈጥ ቀላል የማይባል ስራ እንደሚጠብቀው ከወዲሁ ታውቋል። ለውድድሩ ሰላሳ ዘጠኝ እጩዎች የተመዘገቡ ቢሆንም በወቅቱ ፕሬዚዳንት ፔትሮ ፖሮሽኮ በታዋቂው የፖለቲካ ሰው ዩሊያ ታይሞሽንኮ እና በታዋቂው የቴሌቪዥን ኮሜዲያን ቮላይዳር ዜሌንስኪ መካከል የሚካሄደው ፉክክር ለሶስት ሳምንታት የሚዘልቅ እንደሆነም ተገምቷል። አድማጮች ለሰአቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገር የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ጉዟችንን ነው። ወደ ተከታዩ ዘገባችን እንልፍ። የመንግስታቸውን የአንድ ዓመት ስኬት የጠቃቀሱት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ የሚሰራጩ ተገቢ ያልሆኑ ትችቶችና አፍራሽ ቀስቀሳዎችን ተችተዋል። ቅሬታ ያላቸው ወገኖችም እስከሚቀጥለው ምርጫ መታገስ እንጂ ሕገወጥ አካሄዶች ውስጥ መግባት እንደሌለባቸው አሳስበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። አዲስ ወግ በሚል ርዕስ ለሁለት ቀናት በሸራተን ሆቴል የተካሄደው የፓናል ውይይት አንዱ ዓላማ ትናንትን ከዛሬ ጋር ማነጻጸር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ ባለው አንድ ዓመት የተሰሩ ስራዎች፣ ስኬቶችና ጉድለቶች ተዳስሰዋል። በፓናል ውይይቱ ማጠቃለያ ላይ በድንገት የተገኙት ጠቅላይ ሚኒስትር አብይ አህመድ በተነሱ ሀሳቦች ላይ አስተያየት ሰጥተዋል። አንዳንድ ወገኖች ፌስቡክን በመሳሰሉ የማህበራዊ ሚዲያዎች የሚያንሸራሽሯቸውን ተገቢ ያልሆኑ አካሄዶችም ተችተዋል። ማስጠንቀቂያም ሰጥተዋል። ከእናንተ የሰማናቸው አብዛኛው ነገሮች አሉ። እነሱን የፖሊሲ ግብዓት እናደርጋቸዋለን። እንጠቀምባቸዋለን። እስከሚቀጥለው አንድ ዓመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ። በዚህ ጉዳይ በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም፣ ተገቢ አይደለም። ነገር ግን ዲፕ ኮሚትመንት አለኝ። በምርጫው ኢህአዴግ ቢሸነፍ እርግጠኛ ሆኜ የሚነግረው እንለቃለን ስልጣናችን። ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይጠረግም፣ ይህ እንዳይጠበቅ ማለት ነው። እስካሁን ሰፋ አድርገን መቻል የፈለግንበት ምክንያት አንደኛ ንግግር የለም ኢትዮጵያ ውስጥ። አሁን እናንተ እንደቀላል ታዩታላችሁ። ይህን ውይይት ሶማሌ ማድረግ አትችልም። ሶማሌ ሞቃዲሾ ላይ ሳይሆን ዱባይ ማድረግ አትችልም። አዲስ አበባ ማድረግ አትችልም። ይሄንን ሌላ አገር ጋብዞ ሸፍኖ እንኳን አትችልም። ጠቅላይ ሚኒስትሩ በዚሁ ማብራሪያ ሌሎች የተለያዩ ርዕሶችንም ዳስሰዋል። በቀጣይ ዘገባዎች እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ፍርድ ቤቶች ሕግና ፍትህ ከማስከበር ይልቅ ሀብትና ስልጣን ላለው የተገዙ ናቸው በሚለው አመለካከት በአብዛኛው ሕዝብ ዘንድ እንደሚንጸባረቅ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት አስታወቁ። ሕዝቡ በፍርድ ቤቶች ላይ ያለው እምነት እንደገና ለመገንባት ይረዳሉ በተባሉ ሁለት ረቂቅ አዋጆች ላይ ውይይት ተጀምሯል። መለስካቸው አመሀ ዝርዝር አለሁ የፌዴራል ጠቅላይ ፍርድ ቤት የዳኝነት ሥርዓቱ የተስተካከለና ህብረተሰቡ በፍርድ ቤቶች ላይ ያለው አመኔታ እንዲጨምር ለማድረግ እየሰራ ነው ሲሉ ፕሬዚዳንቷ ወይዘሮ መዓዛ አሸናፊ አስታወቁ። ወይዘሮ መዓዛ ከትናንት በስቲያ በሁለት ረቂቅ አዋጆች ላይ የተካሄደውን ውይይት ሲከፍቱ ባሰሙት ንግግር የዳኝነት ሥርዓቱን ለማሻሻል ጠቅላይ ፍርድ ቤቱ 17 ከፍተኛ የሕግ ባለሙያዎችን ያካተተ የዳኝነት ሥርዓት ማሻሻያ ጉባኤ አቋቁመዋል። አማካሪ ጉባኤው በስሩ ሶስት ንዑሳን ኮሚቴዎችን በማዋቀር ዘርፈ ብዙ ተግባራትን በማከናወን ላይ እንደሚገኝም ወይዘሮ መዓዛ ተናግረዋል። ፕሬዚዳንቷ በአሁኑ ወቅት በኢትዮጵያ ያሉ ፍርድ ቤቶች በአብዛኛው ህዝብ ዘንድ እንዴት እንደሚታዩም ጠቁመዋል። ከተለያዩ ባለድርሻ አካላት ጋር ካደረግናቸው ውይይቶች፣ አቤቱታ ለማቅረብ ወደ ጽህፈት ቤታችን በየእለቱ ከሚመጡ ባለ ጉዳዮችና በፍትህ ስርዓቱ ላይ ከተደረጉ ጥናቶች ለማረጋገጥ እንደቻልነው ፍርድ ቤቶችን በተመለከተ በአብዛኛው የህብረተሰብ ዘንድ ያለው እይታ የዳኝነት ስርዓቱ ከህግና ፍትህ ይልቅ ስልጣን ወይም ሃብት ላለው የተገዛ እንደሆነ የሚያስብ ነው። ይህ አስተያየት የተሟላ ባይሆንም ህዝቡ በፍርድ ቤቶች ላይ ያጣውን አመኔታ ለመመለስ ቅድሚያ የሚሰጠው የለውጥ ስራ ነው። ስለዚህም በስርአቱ ውስጥ ያሉ ዳኞች የሚጠበቅባቸውን የእውቀትና የስነ ምግባር መመዘኛ ያሟሉ መሆናቸውን መመርመር አስፈላጊ ሆኖ ተገኝቷል። በንኡሳን ኮሚቴዎች ተጥንተው ከተዘጋጁት ረቂቅ ህጎች አንዱ የዳኞች አስተዳደር ጉባኤን እንደገና የሚያቋቁመው አዋጅ ነው። የዳኝነት ነጻነት፣ ገለልተኝነትና ተጠያቂነት ጉዳዮች ጥናት ንዑስ ኮሚቴ ሰብሳቢ አቶ ማንደፍሮት በላይ የረቂቁን አጠቃላይ ይዘት ያብራራሉ። የቀረበው የማሻሻያ ሀሳብ የፌዴራሉን የዳኝነት አካል የፍትህ አስተዳደሩን የሚመለከት ነው። ከዚህ በፊት የነበረው የዳኞች አስተዳደር ጉባኤ ማቋቋሚያ አዋጅ የሚባል አለ፣ አሁን በስራ ላይ ያለ። አሁን ከዛ ሰፋ ባለ ባለመልኩ ጉባኤውንና የዳኞችን ብቻ ሳይሆን ፍትህ ስርዓቱን አስተዳደር በአጠቃላይ የዳኞችን አሿሿም፣ የፍርድ ቤቱን አሰራር፣ አስተዳደር፣ በጀት የመሳሰሉትን ሁሉ አጠቃሎ የያዘና በእያንዳንዱ ጉዳይ ላይ የጉባኤውንም አደረጃጀት፣ አወቃቀር ሰፋ ያለ ሰፋ ያለ ውክልና ያለበት የተለያየ የሙያ ስብጥርን ይዞ እንዲሰራ ለማስቻል። እየተደረገ ነው። ይሄ ፍሬምወርክ ነው። ይሄ ፍሬምወርክ ህግ በህገ መንግስቱ የተቀመጡትን መርሆች ወደ ስራ ለመተርጎም ከሚያስፈልጉ ስራዎች አንዱ የህግ ነው። ህጉን በተለያየ ደረጃ በስራ ላይ ለመዋልም ደንቦችን የማውጣትንም አስፈላጊነት አቶ ማንደፍሮት አስገንዝበዋል። ዳኞች የሚመለመሉበትን ስርዓት በዝርዝር መስፈርቶቹ ምን መሆን አለባቸው? በየደረጃው ከአሁን በፊትም የለም ማለት አይደለም፣ አለ ግን በጣም ጥቅል የነበረ ነው። እሱን በዝርዝር የማስቀመጥ እና በዛ ስርዓት እንዲሾሙ የማረግ ተጠያቂነት ደግሞ ሲኖር የሚጠየቁበትን ደግሞ የዲሲፕሊን የኮድ ኦፍ ኮንዳክት ስነ ምግባሩን ማለት ነው። እሱን በደንብ በዝርዝር የሚዘረጋ ይሆናል ማለት ነው። ስለዚህ ይህ አዋጅ ሲወጣ ስራው በሙሉ አለቀ ማለት አይደለም። ሌሎች ደንቦች እና ፕሮሲጀሮች የአሰራር መመሪያዎች በዝርዝር መውጣት አለባቸው። ጠቅላይ ፍርድ ቤቱ የዳኝነት ስርዓቱን ለማሻሻል የሚያከናውናቸውን ስራዎች የተባበሩት መንግስታት የልማት ድርጅትና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩኤስአይዲ እንደሚደግፉት ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ አጠር ያለ ዘገባ ነው የምናልፈው። የዓለም አቀፍ ቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማህበራት ሞዛምቢክ ውስጥ ሳይክሎን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ካደረሰው በከባድ ጉዳት የተረፉትን ሁለት መቶ ሰዎችን ከህልፈት ለማዳን የሰላሳ ነጥብ አምስት ሚሊዮን ዶላር ርዳታ ለማግኘት ተማጽነዋል። ዘጋቢያችን ሊሳ ሽላይን ከአለም አቀፍ ቀይ መስቀል እና ፌዴሬሽን ዋና ጽፈት ቤት ጄኔቫ የላከችልንን ትዝታ በላቸው ይዘዋለች። የአለም አቀፉ ቀይ መስቀል ፌዴሬሽን ዋና ጸሐፊ ኤልሃዲ አሳይ ይህን ተማጽኖ ያቀረቡት ባይራ የተባለችውን የሞዛምቢክ ከተማ ጎብኝተው ከተመለሱ በኋላ ነው። አይዳይ የሚል ስያሜ የተሰጠው ሳይክሎን ወይንም ከባድ አውሎ ንፋስ የተቀላቀለበት ማዕበል ባህር ጠረፍ የምትገኘውን የባይራ ከተማ ዘጠና ከመቶ ማውደሙን ቀይ መስቀል ጠቁሟል። የቀውሱ ደረጃ አስከፊ ነው፣ በሕይወት የተረፉት ሰዎች የኑሮ ሁኔታም ዘግናኝ ነው ሲሉ ሳይ ገልጸውታል። አንዱ ያዩት መጠለያ ቦታ ራሱ አስጊ ሁኔታ ላይ ይገኛል ብለዋል። ከጎበኛቸው መጠለያዎች አንዱ ትምህርት ቤት ላይ የሚገኘውን ነው። ሶስት ሺህ የሚሆኑ ሰዎች በአስራ አምስት የትምህርት ቤት ክፍሎች ተፋፍገው ይገኛሉ። የትምህርት ቤቱ ግማሽ በጎርፍ ተጥለቅልቋል። ለእነዛ ሰዎች ሁሉ ስድስት መጸዳጃ ቦታዎች ብቻ ናቸው ያሉት። ስለሆነም በውሃና በንጽሕና ጥበቃ ጉድለት ሊፈነዳ የተቃረበ ቦምብ ላይ ነው የተቀመጥነው ስል ማጋነን አይሆንም ሳይ ተስቦና ኮሌራን የመሳሰሉ ውሃ ወለድ በሽታዎች ሊዛመቱ እንደሚችሉ በመግለጽ አስጠንቅቀዋል። በእንደዚህ አይነቱ ሁኔታ እነዚህና ሌሎች በሽታዎች ከባድ አደጋ እንደሚደቅኑ የዓለም አቀፍ ቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማኅበራት ዋና ጸሐፊ ሳ ያስገንዝበዋል። አስቸኳይ እርምጃ ከተወሰደ ግን ችግሮቹ ሊወገዱ ይችላሉ ብለዋል። ቀይ መስቀል የጠየቀው እርዳታ ለተፈናቀሉ የአስቸኳይ ጊዜ መጠለያ፣ የጤና የውሃና የጽዳት ጥበቃ አገልግሎት ለማቅረብ እንደሚውል ዋና ጸሐፊው ገልጸዋል። የረዴት ሰራተኞች ብዙውን ጊዜ ችላ የሚባሉትን የዕድሜ ባለጸጎችን በሴቶች የሚመራ ቤተሰብን ልጆችንና የአካል ጉዳተኞችን ለመርዳት ልዩ ጥምረት እንደሚያደርጉም ሳያስገንዝበዋል። በእንዲህ አይነት ቀውስ ወቅት ሴቶችና ልጆች ለተለያዩ በደሎችና ለወሲብ ጥቃት እንደሚጋለጡም ሳይገልጸው ዓለም አቀፍ የቀይ መስቀል ፌዴሬሽን ጥበቃ እንደሚያደርግላቸው አስምረውበታል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች ቀደም ሲል ስናስተዋወቃችሁ እንደቆየ ነው፣ በሚቀጥለው ሳምንት ጋቢና ቪኦኤ በአዲስ ዝግጅት ወደ እናንተ ይደርሳል። በተለይ የወጣቶችን ሀሳብ፣ የወጣቶችን አመለካከት፣ የወጣቶችን ችግር፣ የወጣቶችን ተስፋ የሚዳስሱ ፕሮግራሞችን ይዘን ወደ እናንተው እንደርሳለን። አሁን ወደ ተከታዩ ዘገባ እናልፋለን። ተከታዩ ዘገባችን ትግራይ ክልል ነው የሚወስድን መምህራን የቤት ችግራቸውን የሚቀርፍላቸው በማጣታቸው ለሁለት ቀናት ያህል የስራ ማቆም አድማ አድርገው ስራ አቁመው ጥያቄያቸውን ለክልሉ መንግስት አቅርበዋል ዘጋቢያችን አለምሳዬ ከመቀሌ በተከታዩ ዘገባ ዝርዝሩን አድርሶናል ለመኖሪያ ቤት የሚሆን ቦታ ለማግኘት ተደራጅተው በመጠባበቅ ላይ የነበሩት መምህራን መሬት ባለማግኘታቸው ዶክተር ደብረጤን ገብረ ሚካኤልን ለማግኘት ሁለት ቀን ከስራ ገበታቸው አቋርጠዋል። ሰላሳ ማህበራት ስድስት መቶ አርባ አካባቢ የሚደርሱ አስተማሪዎች ተደራጅተው ከነሱ የሚያስፈልጉት ነገሮች አሟልተው በመጠባበቅ ላይ ከነበሩ መምህራን አንዱ እንዲህ ይላል። ስሜ ላንዴ ይሁንና ያው ለመምህራን የተለየ ጥቅም ተብሎ የሞታ አርባ ካሬ ተጠቃሚዎች እንድንሆን ሕገ መንግስቱ ፈቅደውልናል። ቢሆንም ግን በዚህ በመቀሌ ከተማ ይህን ተግባር እየተተገበረ አይደለም። መምህራን የመኖሪያ ቤት መሬት መስሪያ የማግኘት እድል እንዳጋጥማቸው የወጣውን መምሪያ መጠቀም አልቻልንም። ስለዚህ ከዚህ በመነሳት ስራችንን በማቆም ለመጠየቅ ተገድናል ይላል። ምንም ሰላማዊ ሰልፍም አደለም ስራ ያቆም ነው ጥያቄያችን በተናቀል ስንጠይቅ ልንሰማ አልቻልንም። ስለዚህ ጥያቄያችን እንዲሰማ ብለን ሁለት ቀን ስራ ቁመናል። ያ ሁለት ቀን ስናቁም የተሰጠን ምላሽ የለም። እስካሁን ያናገርን አካል የለም። በቃ ለምን እንደሆነ አልገባንም። ምንም በቃ የሚያዳምጠን ሰው እንኳን የለም። ትሪት የሚያደርገን ሰው እንኳን የለም። በዚህ ጊዜ ይሰጣችሁ መብታችሁ ነው ይሰጣችኋል ብሎ የሚያናግረን እንኳን የለም። መጋቢት ስድስት ና ማክሰኞ መጋቢት 10 2011 ዓ.ም የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ለማግኘት በቢሯቸው አካባቢ ሁሉም ለማግኘት አልቻሉም።

ይህ የመሬት ጥያቄ መብታችን ለማግኘት ወደሚመለከታቸው አካላት ብንሄድም የተለያዩ ምክንያት በመደርደር ቅጣት ይደርስብናል ይላሉ።

የመምህራን ጥያቄ ምላሽ ለማግኘት የመቀሌ ከተማ አስተዳደር የህዝብ ግንኙነት ኃላፊ አቶ ዘመንፈስ ፍሳን አነጋግሬያቸው ነበር። አቶ ዘመንፈስ እኛ መሬት በምንሰጥበት ጊዜ ተደራጅተው ህጋ መስፈርት አሟልተው የነበሩ መምህራን በሙሉ ተሰጥቷቸዋል። አሁን የቆረት በዛን ጊዜ በመቀሌ ያልነበሩና ገንዘብ ለመቆጠብ ያልቻሉ ናቸው። ስለዚህ ለነዚህ መሬት ለመስጠት መጀመሪያ ሊዘጋጅ የሚገባ ስራ አለ። መሬት ማዘጋጀት አለብን። ካሳ ለመክፈል በጀት መያዝና በካቢኔና በከተማው ምክር ቤት መጽደቅ አለበት። ስለዚህ ይህንን ስራዎች ከጨረስን በኋላ ለሚቀጥለው ጊዜ ይሰጣሉ አማራጭ ካገኘንም በዚህ ዓመት ሊሰጡ ይችላሉ ብለዋል። ሁለቱም ለሰጠኝ ማብራሪያ አመሰግናለሁ። ዓለም ፍስሀ ከመቀለያ ዓለም ፍስሀን እናመሰግናለን ላደረሰን ዘገባ። አድማጮች በቀዳሚነት የያዝነው ዘገባ አሁን ደርሶናል ትራምፕን ፕሬዚዳንት ትራምፕን የተመለከተ ይሆናል። በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አላስፈላጊ ጣልቃ ገብነት አልፈጸምኩም ስትል ሩሲያ ዳግመኛ አስተባበለች። ምንም እንኳን ልዩ መርማሪው ሮበርት ሙለር ፕሬዚዳንት ትራምፕ በምርጫው ለማሸነፍ ከሞስኮ ጋር አልተመሳጠሩም አልተቢሉም ሩሲያ ግን በምርጫው ጣልቃ መግባቷን ባልካዱበት ሁኔታ ውስጥ ነው። ሩሲያ ይህንን ማስተባበያ የሰጠችው የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለሮይተርስ ዜና ውታር በሰጡት ቃል ሀገራቸው በዩናይትድ ስቴትስም ሆነ በማንም ሀገር ውስጥ ጣልቃ ያለ መግባት ቋሚ መርህ ያላት መሆኑን አመልክተዋል። ቆንጅት ታዬ ዝርዝሩን ይዛለች። አዎ የፕሬዝደንት ዶናልድ ትራምፕን አስተዳደር ዘመን ሲፈታተን የቆየው ምርመራ ተጠናቋል። ፕሬዝደንቱም ሲያስተባብሉ ነው የከረሙት። የተፈጸመ የመመሳጠር አድራጎት የለም፣ ተፈጽመዋል የሚባለው ሸፍጥ ነው። እኔ ከሩሲያ ጋር አልመሳጠርም። በምርመራው ሰላሳ ሰባት የፕሬዝደንቱ የቀድሞ ረዳቶች ተከሰዋል። አምስቱ ወንጀል መፈጸማቸውን አምነዋል። ሮበርት ሙለር ሪፖርታቸውን ለጠቅላይ አቃቤ ሕግ ዊልያም ባር አስረክበዋል። ከሪፖርቱ ምን ያህሉ ለኮንግረስና ለአሜሪካ ሕዝብ ይፋ እንደሚደረግ የመወሰን ስልጣን ያላቸውም ጠቅላይ አቃቤ ሕጉ ናቸው። ዲሞክራቶች በጉዳዩ ዙሪያ ድምፃቸውን እያሰሙ ነው። በመወሰኛ ምክር ቤቱ የዲሞክራቶች መሪው ሴኔተር ቸክ ሹመር ስ ሚስተር ባር ሙሉን ሪፖርት ይፋ ማድረግ ግዴታቸው ነው። ለሪፖርቱ መሠረት የሆኑትን መረጃዎችና ውጤቶቹን ለተወካዮች ምክር ቤቱ ማቅረብ አለባቸው። የተወካዮች ምክር ቤት ዲሞክራት አባል አዳም ሼፍ ሪፖርቱን መቅበር እችላለሁ ብሎ እንዳያስቡ፣ ሪፖርቱ ሙሉ በሙሉ ለሕዝብ ይፋ መደረግ አለበት። ሪፐብሊካኑ የመወሰኛው ምክር ቤት የፍትህ ኮሚቴ ሊቀመንበር ሊንዚ ግራም በበኩላቸው የሪፖርቱ አያያዝ ሕጉ በሚፈቅደው መሰረት በተቻለ መጠን ግልጽ መሆን አለበት ብለዋል። ሌሎች ሪፐብሊካኖች ደግሞ ዲሞክራቶች ምንም ቢሆን አይረኩም በማለት ይተቻሉ። የተወካዮች ምክር ቤት አባል ጂም ጆንስ አንዱ ናቸው የሙለር ሪፖርት እነሱ ሲጠባበቁት የነበረውን ያህል የሚፈነዳ ጉድ የያዘ እንዳልሆነ ገብቷቸዋል። ስለዚህ ነው አሁን ብድግ ብለው ማአት አይነት ውንጀላ የሚያሰሙትና ምርመራዎች ይከፈቱ ማለት የጀመሩት። ዴሞክራቶች እንደዚያ ነው የሚንቀሳቀሱት። ዲሞክራቶች በበኩላቸው ሪፖርቱ ትራምፕ ከወንጀል ነጻ መሆናቸውን አረጋግጦላቸዋል ብሎ ከወዲሁ መለፈፍ ችኮላ ነው። በማለት ይከራከራሉ። የተወካዮች ምክር ቤት አባል አደም ሺፍ እንደገና መጀመሪያ ሪፖርቱ ምን እንደሚል እንይ። ሪፐብሊካኖች ሪፖርቱ ትራምፕንና የቀድሞ ረዳቶቻቸውን ነጻ ያወጣቸዋል ብለው ያን ያህል የሚተማመኑ ከሆነ ይፋ እንዲደረግ፣ ለሪፖርቱ መሠረት የሆኑትን ማስረጃዎች ኮንግረስ እንዲያገኝ መታገል አለባቸው። አያይዘውም አዳም ሺፍ የፍትሕ ሚኒስቴር ስልጣን ላይ ያለ ፕሬዝደንት መክሰስ አለመቻሉ እንዳለ ሆኖ ኮንግረሱ ግን ፕሬዝደንቱን ተጠያቂ የማድረግ ኃላፊነት አለበት ብለዋል። በዚህ መካከል ታዲያ ህዝቡ ግራ በተጋባ ሁኔታ የሚሆነውን እየጠበቀ ነው። የቺካጎ ዩኒቨርሲቲ ተማሪው ክሪስቶፈር ዊልሰን የሪፖርቱን ይዘት ማየት አለብን መሰለኝ። የሆነ ሆኖ እንደ እኔ አስተያየት ብዙ ነገር ተገኝተዋል፣ ነገር ግን ሙለር ምንም ማድረግ አልቻሉም፣ ወይም ደግሞ ይህ ነው የሚባል ነገር ስላልተገኘ በዚሁ ማብቃቱ ነው ከሁለት አንዱ ነው የሚሆነው። የላዮላ ዩኒቨርሲቲ የሕግ ፕሮፌሰሯ ጄሲካ ሌቪንሰን በበኩላቸው ይህ ቀን በጉጉት ስንጠብቀው የቆየ ነው ነው፣ አሁን ደግሞ እንግዲህ ከሪፖርቱ ምንም አይነት መረጃ ሳናገኝ ለወራት ልንጠብቅ እንችላለን ይላሉ። ሩሲያ በአሜሪካ ምርጫዎች ጣልቃ ለመግባት ፈጽሞ ሞክሬ አላውቅም ስትል ስታስተባብል ነው የቆየችው። የሁለቱም ፓርቲዎች የምክር ቤት ተወካዮች ግን ይህን ማስተባበያ ውድቅ ሲያደርጉ ቆይተዋል። ቆንጅትን ላደረሰችን ዘገባ እናመሰግናለን። አድማጮች እንግዲህ ቀደም ሲል በመግቢያ ላይ እንዳስተዋወኩት ከአሜሪካ ድምጽ የጋቢና ቪዮኤ የሚተላለፍላችሁ የወጣቶች ፕሮግራም በሚቀጥለው ሳምንት በአዲስ ዝግጅት በአዲስ ቅንብር ወደ እናንተ ይደርሳል። የወጣቶችን ስኬት፣ የወጣቶችን ተስፋ፣ የወጣቶችን ችግር የሚዳስስ ፕሮግራሞችን ይዘን ወደ እናንተ እንመጣለን። እናንተ ማስተያየቶቻችሁን በፌስቡክ ቀጻችን አት ቪ አምሃሪክ እንዲሁም በትዊተር ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኒውስ ዳት ኮምም የኢሜይል አድራሻችን ነው። በዛም ላይ ላኩልን። ለዛሬ እንግዲህ ያጠናቀርናቸውን ዝግጅቶች አብቅተናል። በነገው ምሽት እንገናኝ። መልካም ምሽት። በተከታዩ የነዋይ ደበበ ሙዚቃ እንሰናበታችኋለን። ደናደሩ በበረሃውዳ አንሶ

fa di che mi asfalto tutto mi asfalto ya asfalti che mi asfalto sudettio asfalti ascatte cancavo zio asfalti ya fa di che mi asfalto tutto mi asfalto ያልፋል፣ ያልፋል፣ ችግር ያልፋል። የፈሰሰው የንጹሐን ደም ከሩቅ ድምፅ ይጮኻል ረበዳ የዋይታ የእየየ ድምፅ እያስተጋባል። የእህቶቻችን አንደበት የወንድሞቻችን ልሳን የወገን ያለ ይላል ችንምትር ዘመናት ኖረልይ ሃይማኖት አልባዎች ሃይማኖት አልባው ጊዜ ከስቷቸው፣ ጊዜ ከስቷቸው የእስልምና ታሪክ ትርጉም ያልገባቸው በሰላማችን ላይ ከንቱ ህልም የሚወጋጣቸው ዋይ የጀግና ዘሮች ተንበረከቱ ቀልቢ ከዳቸው። ዋይ ዋይ ዋይ የምድረ በዳ የበረሃ ጅብ ሳይጮህባቸው ቪዮ ኩን ራዲዮ ሰገሌ አሜሪካቲ